ቀጥታ አሁን ወደ አዲስ አበባ ልንበር ነው። ተው አሉላ፣ ሰሞኑ የአውሮፕላን ትኬት ውድ ነው። ንጉሴ አክሊሉ ይከፍላል ብዬ ልተማመን። ሰላም ንጉሴ፣ ሰላም ንጉስ። እስቲ ቀጥል የዛሬውን። አዲሱና አሉላ እንዴት ሰነበታችሁ? እኛ ጋ በጣም ይነፍሳል። እናንተ ጋር ደግሞ ክረምት ነው መሰለኝ። ሰማዩ አልፎ አልፎ ይጠራል፣ አልፎ አልፎ ደግሞ ልጣል አልጣል እያለ ይደፈርሳል። የሚትሮሎጂ ሰው ሆንኩባችሁ መሰለኝ ዛሬ ታስታውሱ እንደሆነ ባለፈው አስራ አምስት ቀን ማለትም ጥቅምት ሰላሳ ቀን ሁለት ሺ ሰባት ዓመተ ምሕረት አስተላልፈነው በነበረው የሬዲዮ መጽሔት ፕሮግራም ዛሬም የግዕዝ ያለህ ብለን ነበር። ለአማርኛ ግዕዝ ነው ዳኛ ብለንም አስረግጠን ተናግረን ነበር። ምክንያቱም አንድ ሺ ሁለት መቶ ሰማንያ አራት ገጾች ያለው የአዲስ አማርኛ መዝገበ ቃላት ጸሐፊ አቶ ደስታ ተክለወልድ እንደሚሉት የአገሩን ቋንቋ ተምሮ ንባብ ከጽህፈት ሳያውቅ የአማርኛን ግስ በማቃለል ግዕዝን ደግሞ በመናቅ የፈረንጅ ፊደል አጥንቶ ምን ቢያስተውል ቢራቀቅ የሰው ወርቅ አያደምቅ አያደምቅ፣ የሰው ወርቅ። ደስታ ተክለወልድ አዲስ መዝገበ ቃላትን የጻፉት የዛሬ አርባ አምስት ዓመት ነው። ስልሳ ሁለት ዓ ም ከሰላሳ ሁለት አመት በፊት እድል አግኝቼ አዋሬ ከሚገኘው መኖሪያ ቤታቸው ሄጄ ስለዚሁ መዝገበ ቃላት አነጋግሬያቸው ነበር። ሰላም አለቃ አልኳቸው። ሰላም ግን አለቃ አይደለሁም እኔ አሉኝ። እሺ መሪጌታ አልኳቸው። መሪጌታም አይደለሁም። ታዲያም አልበል አቶ ነው ደንቢ። እሺ አቶ ደስታ ተክለወልድ ቅኔ አዋቂ ነው ትርሶ፣ ይህንን አውቃለሁና ቅኔ አዋቂ ሰው አቶ ይባላል እንዴ? እንዴታ አቶ እኮ ትልቅ የማዕረግ ስም ነው። እሺ እንግዲህ አቶ ደስታ ተክለወልድ፣ አቶ ማለት ለመሆኑ ምን ማለት ነው? አቶ ማለትማ፣ አ አባት፣ ቶ ቤት ማለት ነው። የቤት ጌታ የቤት ጌታ ከመሆን የበለጠ ምን አለ ብለውኝ፣ አንዳንድ ቁም ነገሮችን አጫውተውኝ እንደተለያየን ትዝ ይለኛል። በዚሁ መዝገበ ቃላት መግቢያ ላይ እናንተ እንጂ ናችሁ የአፍሪቃ ራስ ቅል ባለ ዘውድ ቋንቋ ባለ ነጻ አክሊል ግዕዝ፣ አማርኛም ሁለቱ ቋንቆች ታላቅ ታናሽ አባይ የአፍሪቃ ወንዞች ከአፍሪቃ አልፈው ተርፈው በባህር በየብስ ገና ይሰፋሉ እንደ እግዜር መንፈስ ስለ አማርኛና ስለ ግዕዝ ክብር ዋዜማ ተቆሟል በብዙ አህጉር። አለቃ ደስታ ተክለ ወልድ ቤተ ተክለ ሃይማኖት ናቸው። ይህን ያሉት ደግሞ ያለፈውን ዝግጅት ስናጠናቅቅ ለመሆኑ የዚህ የግዕዝ ቋንቋ ዋና ባለቤት የሆነችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በግዕዝ መዳከም ወይም ትንሣኤ ላይ ምን ትላለች የሚል ጥያቄ አስነስተን ነበር። ቄሱም ዝም መጽሐፉም ዝም ሆነዋል። አሁንም ተራራው ወደ እኛ ካልመጣ እኛ ወደ ተራራው መሄድ ግድ ነው። በነገራችን ላይ ትርጓሜያቸው ሳይታወቅ በልማድ ሲነገሩ የኖሩ ብለው ደስታ ተክለወልድ ሀያ አንድ ቋንቆች ብለው የጠሯቸውን በዚሁ መጽሐፋቸው ላይ ዘርዝረዋል። ከእነዚህ ሁለቱ አንደኛው ዋሊያ ሲሆን ሁለተኛው ወንጀል ነው። ዋሊያ ምንድን ነው? ምን ማለት ነው? ወንጀልስ ምን ማለት ነው? የወንጀል ሕግ እንላለን፣ በሽብርተኝነት ወንጀል እንላለን። የወንጀል ትርጉሙ ምንድን ነው? በተለይ ደግሞ ዋሊያ የኢትዮጵያ ብሔራዊ ቡድን መጠሪያ ሆነዋል። ዋሊያ ምንድን ነው? እስቲ የምታውቁ ሊቃውንት በዚህ ጉዳይ እንድንነጋገር ደውሉ ወይም ጻፉ። ለዛሬ በዚሁ ከአሜሪካ ድምፅ የአፍሪቃ ፕሮግራሞች ዋና ክፍል ዲሬክተር የቀድሞ አለቃችን ብንል አይሻልም አሉን። ዛሬ አያዘኝም ነው ነገሩ፣ አዲሱ። ወይ ጉድ! እርሱ ደግሞ ሌላ ጣጣ አለው ለካሽ። ለማንኛውም አቶ ንጉሴ መንገሻን እናመሰግናለን። ግን እኮ የቀረን የውይይት ክፍል አለ፣ አሉላ። አሁን ነው አዲሱ፣ የቄሳርን ለቄሳር ማለት ለኢትዮጵያን በአሜሪካ ተርፎልሃል ነው ነገሩ። አመሰግናለሁ። በሉ እንግዲህ እስከ ማጠቃለያ ዜና ፕሮዲሰሩን ቴሌላይን ቤክን ይዘን አዘጋጆቹ አሉላ ከበደና አዲሱ አበበ ከተሾመ ምትኩ ሀሳቤ ጋር እንተዋቸዋለን i Still I love